ትንቢተ ኤርምያስ ምዕራፍ ሶስት በሰው ዘንድ ሰው ሚስቱን ቢፈታ ከእርሱም ዘንድ ሄዳ ሌላ ወንድ ብታገባ በውኑ ደግሞ ወደ እርሱ ትመለሳለችን? ያች ሴት እጅግ የረከሰች አይደለችምን? ይባላል። አንቺ ከብዙ ውሽሞች ጋር አመንዝረሻል፣ ወደ እኔም ትመለሻለሽን? ይላል እግዚአብሔር። ዓይንሽን አንሥተሽ ወደ ዋናዎች ኮረብቶች ተመልከቺ ያልተጋደምሽበት ስፍራ ወዴት አለ? አረባዊ በምድረ በዳ እንደሚቀመጥ አንቺ በመንገድ ላይ ተቀምጠሽ ትጠብቂያቸው ነበር። በግልሙትናሽና በኀጢአትሽ ምድሪቱን አረከስሽ። ስለዚህ ካፊያ ተከለከለ፣ የኋለኛውም ዝናብ ጠፋ። የጋለሞታም ሴት ፊት ነበረብሽ፣ ታፍሪም ዘንድ እንቢ ብለሻል። አሁንም አንተ አባቴ ሆይ የብላቴንነቴ ወዳጅ ነህ ብለሽ አልጮሽልኝምን? ለዘላለም ይቈጣልን? እስከ ፍጻሜስ ድረስ ይጠብቀዋልን? እነሆ እንዲህ ብለሽ ተናገርሽ፣ እንደ ተቻለሽም መጠን ክፉን ነገር አደረግሽ። እግዚአብሔርም በንጉሡ በኢዮስያስ ዘመን እንዲህ አለኝ፣ ከዳተኛይቱ እስራኤል ያደረገችውን አየህን? ወደ ረዘመው ተራራ ሁሉ ከለመለመ ዛፍም ሁሉ በታች ሄደች፣ በዚያም ጋለሞተች። ይህንም ሁሉ ካደረገች በኋላ ወደ እኔ ትመለሳለች ብዬ ነበር ነገር ግን አልተመለሰችም። አታላይም እህቷ ይሁዳ አየች። ከዳተኛዪቱም እስራኤል ስላመነዘረች ስለዚህ ፈትቻታለሁ፤ የፍችዋንም ወረቀት ሰጥቻታለሁ። አታላይ እህቷ ይሁዳ ግን እንዳልፈራች፣ እርሷም ደግሞ ሄዳ እንደ ገለሞተች አየሁ። በጉልሙትናዋም በመቅለሏም ምድሪቱ ረከሰች፤ እርሷም ከድንጋይና ከግንድ ጋር አመነዘረች። በዚህም ሁሉ አታላይቱ ይሁዳ በሐሰት እንጂ በፍጹም ልቧ ወደ እኔ አልተመለሰችም። እግዚአብሔርም እንዲህ አለኝ፣ ከአታላይቱ ከይሁዳ ይልቅ ከዳተኛ ይቱ እስራኤል ጸደቀች። ሂድና ይህን ቃል ወደ ሰሜን ተናገር፣ እንዲህም በል፣ ከዳተኛ ይቱ እስራኤል ሆይ ተመለሽ፣ ይላል እግዚአብሔር። መሐሪ ነኝና ለዘላለምም አልቈጣምና በእናንተ ላይ ፊቴን አላደርግም ይላል እግዚአብሔር። በአምላክሽ በእግዚአብሔር ላይ እንዳመፅሽ መንገድሽንም ከለመለመ ዛፍ ሁሉ በታች ለእንግዶች እንደ ዘረጋሽ፣ ቃሌንም እንዳልሰማሽ ኃጢአትሽን ብቻ እወቂ፣ ይላል እግዚአብሔር። ከዳተኞች ሆይ እኔ ባላችሁ ነኝና ተመለሱ፣ ይላል እግዚአብሔር። አንዱንም ከአንዲት ከተማ ሁለቱንም ከአንድ ወገን እወስዳችኋለሁ፣ ወደ ጽዮንም አመጣችኋለሁ። እንደ ልቤም በግድ ትሰጣችኋለሁ በእውቀትና በማስተዋልም ይጠብቋችኋል። በበዛችሁም ጊዜ በምድርም ላይ በረባችሁ ጊዜ ይላል እግዚአብሔር። በዚያ ዘመን የእግዚአብሔር የቃል ኪዳኑ ታቦት ብለው ከእንግዲህ ወዲህ አይጠሩም፣ ልብ አያደርጉትም፣ አያስቡትምም፣ አይሹትምም፣ ከእንግዲህም ወዲህ አይደረግም። በዚያም ዘመን ኢየሩሳሌምን የእግዚአብሔር ዙፋን ብለው ይጠሯታል። አሕዛብም ሁሉ ወደ እርሷ ይሰበሰባሉ። ከእንግዲህም ወዲህ ክፉውን እልከኛ ልባቸውን ተከትለው አይሄዱም። በዚያም ዘመን የይሁዳ ቤት ወደ እስራኤል ቤት ይሄዳል፣ በአንድም ሆነው ከሰሜን ምድር ርስት አድርጌ ለአባቶቻቸው ወደ ሰጠኋት ምድር ይመጣሉ። እኔ ግን ከወንዶች ልጆች ጋር እንዴት አደርግሻለሁ? ያማረችውንስ ምድር የከበረችውን የአሕዛብን ሠራዊት ርስት እንዴት እሰጥሻለሁ? ብዬ ነበር። ደግሞ አባቴ ብለሽ ትጠርኛልሽ፣ እኔንም ከመከተል አትመለሽም ብዬ ነበር። የእስራኤል ቤት ሆይ ሚስት ባልዋን እንደምታታልል እንዲሁ አታልላችሁኝ፣ ይላል እግዚአብሔር። የእስራኤል ልጆች መንገዳቸውን አጣመዋልና አምላካቸውንም እግዚአብሔርን ረስተዋልና፣ በወናዎቹ ኮረብቶች ላይ የልመናቸውና ልቅሶአቸው ድምፅ ተሰማ። ከዳተኞች ልጆች ሆይ ተመለሱ፣ ከዳተኝነታችሁንም እፈውሳለሁ። እነሆ አንተ አምላካችን እግዚአብሔር ነህና ወደ አንተ እንመጣለን። በእውነት የኮረብቶችና የተራሮች ፍጅት ከንቱ ናት። በእውነት የእስራኤል መዳን በአምላካችን በእግዚአብሔር ዘንድ ነው። ነገር ግን ከትንሽነታችን ጀምሮ የአባቶቻችን ድካም በጎቻቸውንና ላሞቻቸውን ወንዶችና ሴቶች ልጆቻቸውንም እፍረት በልቶባቸዋል። ከትንሽነታችን ጀምሮ እስከ ዛሬ ድረስ እኛና አባቶቻችን በአምላካችን በእግዚአብሔር ላይ ኀጢአት ሠርተናል፣ የአምላካችንን የእግዚአብሔርን ቃል አልሰማንምና በእፍረታችን እንጋደም፣ ውርደታችንም ይክደነን።